ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም እንደምናመሻቸው። የዛሬ ህዳር 3 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ። ጠቅላይ አቃቢ ህግ በሰብአዊ መብት ጥሰትና በሙስና የጠረጠራቸውን ስልሳ ሶስት ግለሰቦች በቁጥጥር ስር መዋሉን አስታወቀ። ይህም ብቻም ሳይሆን በተለይ በወንዶችም በሴቶች ሴቶች ላይ ተፈራርቆ የመድፈር ሙከራ በወንዶች ላይ ደግሞ የግብረሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ በጉዳዩ ዙሪያ የሰጡትን ማብራሪያ ይዘን እንመልሳለን። አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብም ሊደግፈው የሚገባ ነገር ነው እና በዚህ መቀበል ይኖርባቸዋል እስከ መጨረሻው ድረስ። በእስር ቤት ቆይታው ከፍተኛ የማሰቃየት ተግባር እንደተፈጸመበት ሲገልጽ የቆየው የቀድሞ የመከላከያ ሰራዊት አባል መቶ አለቃ ማስረሻ ስጤን የሰማችሁት ጠበቆችንም ይዘናል። ሁሉንም ከዝግጅቶቻችን ታገኝታላችሁ ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በኢትዮጵያ የመከላከያ ተቋም የሚተዳደሩት ግዙፍ ኩባንያዎችን ጠቅልሎ በበላይነት የሚመራው የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ላይ የተካሄደ ለአምስት ወራት የዘለቀ ምርመራ ሙስና በስፋት መፈጸሙን ማጋለጡን የሀገሪቱ የፌዴራል ጠቅላይ አቃቤ ሕግ ዛሬ አስታወቁ። ጠቅላይ አቃቤ ሕጉ አቶ ብርሃኑ ጸጋይ በዛሬው ዕለት በሰጡት መግለጫ ሜቴክ ላለፉት ስድስት ዓመታት ያለምንም የጨረታ ሂደት ባ አጠቃላይ የሁለት ቢሊዮን ዶላር የውጭ ግዢዎችን መፈጸሙን ገልጸዋል። በተያያዘም በሰብአዊ መብት ጉዳዮች ጥፈት ፈጽመዋል የተባሉ ሌሎች ተጠርጣሪዎች መያዛቸውን እንደዚሁም ደግሞ ከሰኔ 16ቱ የስታዲየም ቦምብ ጥቃት ጋር በተያያዘ ሰዎች በቁጥጥር ስር መዋላቸውን በዛሬው መግለጫቸው ተናግረዋል። በሌላ ዜና ዩናይትድ ስቴትስ ምዕራባዊ ክፍለ ሀገር ካሊፎርኒያ በበርካታ ስፍራዎች ሲነድ በሰነበተው ሰደድ እሳት የሞቱት ሰዎች ቁጥር 31 ደርሷል። ደረቅና ነፋሳማ በሆነው የአየር ሁኔታ ምክንያት ቃጠሎ እስከ ነገ ማክሰኞ ድረስ እንደሚቀጥል የአየር ሁኔታ ትንበያ ባለሙያዎችም ገልጸዋል። ከክፍለ ሀገሯ ዋና ከተማ ከሳክራሜንቶ በስተሰሜን ሰሜን ካምፕ ላይ እየተዛመተ ያለውንና እስካሁን ቢያንስ 29 ሰዎች የገደለውን ቃጠሎ ለመቆጣጠር በሺዎች የተቆጠሩ የእሳት አደጋ ሰራተኞች ተሰማርተዋል ተመልክተዋል። እስካሁን ያልተገኙ 228 ሰዎች መኖራቸውን ባለስልጣናቱ አስታውቀዋል። የእሳት አደጋ ባለስልጣኑ እንደገለጡት ሰደድ እሳቱን 25 ከመቶ ያህሉን ለመቆጣጠር ተችሏል። በካሊፎርኒያ ታሪክ ከምን ጊዜውም የከፋ መሆኑ የሚነገርለት ይህ ቃጠሎ 6600 ህንፃዎችን አውድሟል። ከዚያ በስተ ምስራቅ ከምትገኘውና 93 ሺህ ህዝብ ከሚኖርባት አጎራባች ቺኮ ከተማ እሳቱ በሰዓት ሃምሳ ስድስት ኪሎ ሜትር ፍጥነት በሚነጉደው ንፋስ እየገሰገሰ በመሆኑ ነዋሪዎቹ ለቀው እንዲወጡ ታዘዋል። በደቡባዊ ካሊፎርኒያ ቀጠሎ ሁለት ሰዎችን ገድሏል። ባለፈው ወር በቱርክ ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ የተገደለውን ጋዜጠኛ ጀማል ሃሾጊን አሟሟት የሚመለከተውን የድምጽ ቅጂ ሀገራቸው ማዳመጧል የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ተናገሩ። ቱርክ መረጃዎችን በሙሉ ለካናዳ አጋርታለች ሲሉ ጠቅላይ ሚኒስትሩ ዛሬ አስታውቀዋል። ቅዳሜ ዕለት የቱርኩ ፕሬዚዳንት ሬቼፕ ታይብ ኤድዋርዶ፣ በሰጡት ቃል እጃችን ያለው የድምጽ ቅጂ ለእንግሊዝ፣ ለፈረንሳይ፣ ለጀርመን፣ ለሳኡድ አረቢያና ለዩናይትድ ስቴትስ ሰጥተናል ማለታቸው ይታወሳል። ጀማል ሃሾጊ እንደ አውሮፓውያን አቆጣጠር ጥቅምት ሁለት ቀን ኢስታንቡል በሚገኘው የሳኡድ አረቢያ ቆንጸላ ለጉዳይ ገብተው በዚያው ደብዛቸው መጥፋቱ ይታወሳል። በመጨረሻም ሌሊቱን ስምንት ሰዎች የተገደሉበት ግጭትና የሮኬት ተኩስ ታምሶ ያደረው የእስራኤልና የጋዛ ድንበር አካባቢ ዛሬ ረጋ ብሏል። የእስራኤል የጦር ሰራዊት ስለ ጋዛ ሰርጡ ተልእኮ ይህ ነው የሚባል ዝርዝር መረጃ ባይሰጥም የእስራኤልን ጸጥታ ለማጠናከር እንጂ አሸባሪዎችን ለመግደልም ሆነ ለመጥለፍ የታለም አልነበረም ብሏል። በግጭቱ አንድ የጦር መኮንኗ ሲገድል አንድ ሌላ መቁሰሉን እስራኤል አስታውቃለች። የፍልስጤን ባለስልጣናት በበኩላቸው አንድ የሐማስ ተዋጊ አዛዥን ጨምሮ ሰባት ሰዎች እንደተገ እንደገደሉ ተናግረዋል። አድማጮቻችን ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ላይ በተካሄደው ለአምስት ወራት የዘለቀ ምርመራ በስፋት ሙስና መፈጸሙ እንደተደረሰበት የፌዴራል ጠቅላይ አቃቢ ሕግ አስታወቁ። ጠቅላይ አቃቢ ሕጉ አቶ ብርሃኑ ጸጋዬ ዛሬ በሰጡት ጋዜጣዊ መግለጫ ሜቴክ ላለፉት ስድስት ዓመታት ያለምንም ጨረታ የጨረታ ሂደት በአጠቃላይ የሁለት ቢሊዮን ዶላር የውጭ ሀገር ግዢ ኮንትራት መወሰዱን ተናግረዋል። ከዚሁ ጋር በተያያዘም እስካሁን ስድሳ ሶስት ሰዎች በቁጥጥር ስር እንደዋሉም ገልጸዋል። አቶ ብርሃኑ ጸጋይ በዛሬ ዕለትም መግለጫ ሰጥተዋል። የገንዘብ መጠኑ በብዙ ሚሊዮንና ቢሊዮኖች የሚቆጠር ገንዘብ ነው። ለአብነት አንድ ድርጅት በአንድ ጊዜ ብቻ የሁለት መቶ አምስት ቢሊዮን ብር ግዢ ያለ ጨረታ ግዢ ከኮርፖሬሽኑ ግዢ ፈጽመዋል። ይሄ ትልቅ ገንዘብ ነው። በዚህ አይነት ሁኔታ ይሄ በተለይ ትላልቅ ግንባታዎችን ሳይጨምር የተከናወኑ መሆናቸውን ነው። በዚህ አይነት አለት ማንገር አቶ ብርሃኑ ጸጋዬ አያይዘው በሰብአዊ መብት ጥሰት የተጠረጠሩ ተይዘዋል። ሰብአዊ መብት ጥሰቱም አሰቃቂ ነበር ብለዋል። ወደ መደበኛው ስርዓት ከመያዛቸው በፊት በተለይ በብሔራዊ መረጃና ድህንነት አመራሮችና አባላት ወደ መደበኛው ፖሊስ ወይ ደግሞ ወደ መደበኛው ማቆያ ስፍራ ከመምጣታቸው በፊት በስውር እስር ቤት የማሰር በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በሕግ የማይታወቁ በሀገሪቱ በተለያዩ ቦታዎች የሚገኙ ናቸው። አዲስ አበባ ወደ ሰባት እና ከዛም በላይ የሚሆኑ በሌሎች ቦታዎችን ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እንግዲህ እነዚህ ጉዳይ ሲፈጸምባቸው በተለይ ለረጅም ጊዜ ጨለማ ቤት ከታሰረ አይናቸው የተሰወሩ ቅድም ያላቸው ድርጊት ሲፈጸምባቸው ቀጣይ ዘር ለማፍራት ችግር ውስጥ የገቡ የተለያዩ ሰውነት ክፍላቸው ላይ በተለይ ደግሞ በእጃቸውና በእግራቸው ላይ ከፍተኛ ጠባሳና ስብራት ስብርሀት ተለያዩ ችግር የደረሰባቸው መኖሩን ያጣራንበት ሂደት ነው ያለው። ይሄም ብቻም ሳይሆን በተለይ በወንዶችም በሴቶች ሴቶች ላይ ተፈራርቆ የመድፈር ሙከራ በወንዶች ላይ ደግሞ የግብረሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። ይሄ ብቻም ሳይሆን በአጠቃላይ በሰብአዊ መብት ጥሰት በሙስናና ከሰኔ 16 ጋር በተያያዘ ሰዎች መታሰራቸው ታውቋል። መንግስት በሰብአዊ መብት ጥሰትና በሙስና ተጠርጣሪዎች ላይ የወሰደው እርምጃ ተገቢ መሆኑን የገለጹ ጠበቆችና የቀድሞ እስረኛ ከዚህ የባሰ ጠንካራ እርምጃ እንጠብቃለን ብለዋል። ጽዮን ግርማ ዝርዝር አላት። መቶ አለቃ ማስረሻ ሰጤ የቀድሞ የመከላከያ ሰራዊት አብራሪ ነበር። ከእስርም በቅርቡ ነው የተፈታው። በእስር ቆይታው የተለያዩ የሰብአዊ መብት ጥሰቶች ሲፈጸሙበት እንደነበር ሲገልጽም ቆይቷል። ዛሬ የፌዴራል ጠቅላይ አቃቤ ሕግ ከወሰዳቸው እርምጃዎች አንዱ በህግ ማዕቀፍ ስር ሆነው የሰብአዊ መብት ጥሰቶችን ፈጽመዋል ብሎ የጠረጠራቸውን ማሰሩን በተመለከተ አስተያየቱን ጠይቄዋለሁ። ይህ መጀመሪያ አካባቢ ላይ የመንግስት መለሳለስ በዚህ በይቅርታ ስም ወንጀለኛን የመደበቅ አካሄድ ነበር። በስማችን ሳይቀር በመንግስት አመራሮች እና በኢህአዴግ ላይ አሁን ለውጡ አመጣቸው በሚባሉ መሪዎች ላይ ጭምር ስንት ቆይተናል። ይህ ነገር እንደማያዛልቅ አውቀው አሁን ላይ መንግስት ነው እና ለዚያም ደግሞ አፍሪካ ውስጥ ያለች ለዚያም ደግሞ በብሔር ፌዴራሊዝም ስትመራ አይኖሮች ቋንቋን መሰረት ያደረገ መከፋፈልና ማጭበርበር፣ ዝርፊያ፣ መንግስታዊ ሽብር ሲደረግባት የኖረች ሀገር እንደ ሀገር ለማስቀጠል መንግስት ጥርስ ማውጣት ይኖርበታል ብዬ አምናለሁ። የህግ የበላይነት መከበር አለበት ብዬ አምናለሁ። አሁን የተጀመረው ነገር መበረታታት ያለበት የኢትዮጵያ ህዝብ ሊደግፈው የሚገባ ነገር ነው እና በዚሁ መቀጠል ይኖርባቸዋል እስከ መጨረሻው ድረስ። አንዳንዱ የፖለቲካ ውሳኔ የሚጠይቁ ሊሆኑ ይችል ይሆናል በተለይ ከዚህ ከብሔራዊ መረጃና ደህንነት አካባቢ ላይ በተለይ አመራረቱ ላይ ጠቅላይ ዐቃቤ ህግ አካባቢ ላይ ያለ የፖለቲካ መፍትሄ የሚያስፈልጋቸውን በፖለቲካ አይን ማየት ህጉ በሚፈቅደው መንገድ ደግሞ መንግስታዊ ስርዓቱን በጠበቀ መልኩ የማንንም ኢንተረስት ያልጠበቀ የሀገርና የህዝብን ደህንነት ለማስጠበቅ ሲባል ግን የህግ የበላይነት ተጠናክሮ መቀጠል አለበት ብዬ አምናለሁ። የህግ የበላይነትን ማረጋገጥ የሚያስፈልገው ደግሞ እንዳጀማመሩ ሁሉ በዚህ ጉዳይ ላይ የሚጠረጠሩትን በሙሉ ለህግ እና ለፍትህ ማቅረብ ሲቻል ነው ብሏል። አገር እንዳትረጋጋ ህዝብም እንደ ህዝብ ወንጀለኛ እየተባለ ሲሳደድ፣ ሲገረስ የኖረ በጣም ብዙ የሰብአዊ መብት ጥሰት ሲፈጸምበት የኖረ አገር ላይ ነው ያለ ነው እና እነዚህ ነገሮች እንግዲህ እኛ በእስር ቤት በነበርንበት ወቅት የተፈጸመብንን ግፍ በዝርዝር አንደኛ ለቪኦኤ ራሴ የሰጠሁት ሁለተኛ በአማራ ቴሌቪዥን በራሱ በመንግስት ሚዲያ ቀርበን መናገራችን ይታወቃል። ያንን ተከትሎም እንግዲህ የፌዴራል ጠቅላይ አቃቢ ህግ እኛ በሚስትር ደን ቃል እንድንሰጥ ተደርጓል። የምናቃቸውን በስም የማናቃቸውን ደግሞ በምልክት እየተናገር ሚስጥር ተይዞ ቆይቷል። አሁን ላይ ወደ እርምጃ ተገብቷል ማለት ነው። መንግስት ለውጡ ያመጣኝ ነኝ ካለ ህዝብም ይደግፈኝ ካለ ሀገርም ደግሞ እንደ ሀገር ኢትዮጵያ ትቀጥል ብሎ ካሰበ እነዚህ ግለሰቦች አሁንም ባላቸው የኢኮኖሚ የበላይነት ተጠቅመው ሀገር ከማተራመስ ወደኋላ አይልም እና የህግ የበላይነት አዲስ አበባ ላይ ሄኖክን ከያዘ ኦሮሚያ ላይ አብዲሳን ከያዘ አማራ ላይ አበበን ከያዘ ትግራይ ላይ ሀለፎ ምን መያዝ ወይም ገብረ ምናምን የመያዝ የግድ ነው። ያው ህግ ሳይሸራረፍ ማለት ነው። ስለዚህ በአንድ ሀገር ውስጥ ሌላ ሁለት መንግስት ሶስት መንግስት አያስፈልግም። የህግ የበላይነት መጠበቅ አለበት ብያምናለሁ። አሁን የተያዘው ጅምር ጥሩ ነው፣ አበረታች ነው። ከጎናቸው ሁነን ኢንፎርሜሽን እየሰጠን የነበረውን ግብ በማውጣት እንተባበራቸዋለን። ወንጀለኞች በምንም መልኩ በብሔር ስም ተጠልለው መኖር የለባቸውም። ንጹሐንን ህዝብ ማጫረስ የለባቸውም እና በህግ መጠየቅ ይኖርባቸዋል ብዬ አስባለሁ። ይህ የማይሆን ከሆነ እንግዲህ እንደሚታወቀው ባለፉት አመታት የዚህ የጅምላ ፍርድ የማይደገፍ በየትኛውም ዓለም ላይ አክሴፕታንስ የሌለው የጅምላ ፍርድ ወጣቶች የምሬታቸው መጨረሻ አድርገው በተለያዩ ቦታዎች ላይ ሲጠቀሙበት እናያለን። በእርግጥ የሚኮነን ሀሳብ ነው። ይሄ ነገር እንዳይመጣ መንግስት በራሱ የተጠና እርምጃ መውሰድ ይኖርበታል ብዬ አምናለሁ። ይሄው ነው። አቶ ወንድሙ ይብሳ ጠበቃ ናቸው። በተለይ በሽብር ወንጀል ተከሰው ፍርድ ቤት ይመላለሱ ለነበሩ ብዙ እስረኞች ጥብቅና ሲቆሙ ነበር። እርሳቸው የወከሏቸው ደንበኞቻቸው በእስር ላይ እያሉ ይፈጸምብናል የሚሉትን የሰብዓዊ መብት ጥሰት ለሌሎች በማሰማትም ይታወቃሉ። አስተያየት አላቸው። እውነትና ንጋት እያደር ይጠራልላል ኢትዮጵያዊ አባቶቻችን ወይ ደግሞ ጥየና እውነትም ማታ ነው የምገባው ይባላል። አሁን ዛሬ መንግስት ወይም አቃቢ ህግ አምኖ በአደባባይ ለዛውም በመንግስት ሚዲያ እኛ ለአመታት ስንጮህና ስንሰቃይበት የነበረው ታሳሪዎች ተኮላሽተናል፣ ጭለማ ቤት ታስረናል፣ ተደብድበናል፣ ጥፍር ተነቅሏል ስንል ውሸት ነው ፈጠራ ነው ስሉ የነበረው የመንግስት አካል የዚህ አይነት እርምጃ መውሰዱ በእውነቱ በጣም የሚያበረታታና ተስፋ የሚሰጥ ነው። ጅምሩ በጣም ግሩም፣ ነገር ግን አንድ ነገር ከስሩ ካልተነ ከስሩ ውሃ ከጥሩ የሚባል ጥረት ዋናዎቹ አሁንም አልተነኩም። ትልልቆቹ እነዚህ አሁን ዛሬ የተያዙት እነዚህ የምናውቋቸው ታዛዦች ናቸው። መስተርማይንዶቹ እስካልተያዙ ድረስ እነዚህ ቅርንጫፎችና ግልገሎቹን በመያዝ ችግሮቹ ሊፈቱ አይችሉም። ይታወቃሉ። ለምሳሌ አሁን የደህንነት ኃላፊ የሚባሉ ሰውዬ ኢትዮጵያ ውስጥ ለተፈጠሩት ችግሮች በሙሉ አናትም እናትም ዋናው ሰው ነው። ይህ ዋና ሰው እዚህ በኢትዮጵያ ምድር ላይ ከፍተኛ ሹመት ተሰጥቶት አሁንም በአንድ ክልል የዳኝነት ኃላፊ ሆኖ ባለበት ጊዜ እነዚህም ሰዎች ማየት በጣም ጥምና የሚደገፍ ቢሆንም የሚነቀፍ አይደለም። ርግዛው መንግስት እዚህ የወሰደ ያለው በእውነቱ በአመታት ይሰራል ተብሎ የማይጠበቅ እጅግ የማይጠበቅ እጅግ በጣም አስገራሚ ነው። ነገር ግን ድሉን፣ ለውጡን፣ ሪፎርሙን የተሟላ ለማድረግ ዋናዎቹ ሰዎች አሁንም በተለይ ሶስት ሰዎች አሉ። አንደኛውም በምልክት ነግሮች አለ ሁለቱም ደግሞ እንዲሁ ሰዎች አሉ እና ለዘረፋውም ይሁን ለሰብአዊ መብት ዘፈፋውም አንበሳ፣ ነብር፣ ጅብ ከሰዎች ጋር የሚታሰሩ ያደረጉ ሰዎች ዋናዎቹ አልተነኩም። ወንጀል ተነቀለ ጠፋ የሚባለው መስከር ማይንዶች ሌላው ጠበቃ አቶ አምሃ መኮንን እስከ ዛሬ ድረስ ሲታፈን የቆየው የመብት ጥሰት ሰሚ አግኝቶና በአደባባይ በመንግስቱ ማለትም በአቃቤ ሕጉ አንደበት ተገልጾ መሰማቱ በራሱ ከፍተኛ ስሜት አለው ይላሉ። በችሎቶች ሁሉ በችሎት አደባባይ ሁሉ ሲነገር እና ፍርድ ቤቶችም ሌሎች የሕግ አስከባሪ አካላትም እያዩ እየሰሙ እንዳልሰሙ ሲታለፍ የነበረ ምናልባትም ይህንን የሰብአዊ መብት ጥሰት ደረሰ ብለው አቤቱታ ሲያቀርቡ ድምፃቸው ከመሰማት እንባቸው ከመታበስ የሚያነሱት ጥያቄ ተስተናግዶ የማስተካከያ እርምጃ ከሚወሰድ ይልቅ እንደውም በእነሱ ላይ ሌላ ተጽዕኖ ሲደርስ ይሄ እንግዲህ ባለሙያዎችንም በተለይ እነዚህ የሰብአዊ መብት ጥሰት የተፈጸመባቸውን ሰዎች እየወከሉ በፍርድ ቤት ሲቀርቡ የነበሩ ባለሙያዎች ጭምር ላይ ነው ይሄ ችግር ሲደርስ የነበረው እና አቶ ተማም ጠበቃ ተማም ቡልቡ ላይ የደረሰውን እናስባለን። በሌሎችም ላይ በሌሎቻችን ላይ እንደዚህ የተለያየ መጠኑ ላይ የተለያየ ጫና ሲደርስ እናስባለን። ትክክል ነው። ይሄ ይህንን ሁሉ የሚጽፉ የመንግስት ተቋማትን አጠለሻችሁ፣ የመንግስትን ስም አቆሸሻችሁ እየተባሉ ሲከሰሱ፣ ሲፈረድባቸው፣ ሲቀጡ ቆይቷል። ይህን ይህን ስንታዘብ ኖሮናል። ድርጊቱን ፈጽመዋል የተባሉት ለፍርድ መቅረብ መቻላቸው የህግ የበላይነት መኖሩን የሚያረጋግጥና ለመጪውም ጊዜ አስተማሪ ነው ብለውታል። በኢትዮጵያ ታሪክ ብዙ ጊዜ ሲደረግ የማይታይ በተለይ ደግሞ ከሰብአዊ መብት ጥበቃ አንጻር አንዱ መመዘኛ ይሄ ጥሰት ፈጽሞ ሳይጠየቁ የመቅረት ወይም ኢምፒኒቲን የማስቀረት ጉዳይ ነው። ከዛ አንጻር ትልቅ ትልቅ ትርጉም ያለው እርምጃ ነው ብዬ ነው የማስበው። ጥሰት የተፈጸመባቸው ሰዎችን ከመካስ አንጻር አንዱ አንዱ ጥሰት የተፈጸመባቸው ሰዎች የሚካሱበት መንገድ ያው ፈጻሚዎቹ መጠየቃቸው ነው። ይሄ አንድ ነገር ነው። ከዚህ በላይ ግን ደግሞ ወደፊት የሚኖረው የአስተማሪነት ዋጋም እጅግ እጅግ ከፍተኛ ነው። አንድ ስልጣን ላይ የነበረን ቡድን ለማስደሰት የዚያም ቡድን ዓላማ ለማሳካት ብቻ በዜጎች በንጹሀን ላይ የሚፈጸም ግፍ ይዋ ሊደር እንጂ ውጤቱ ምን ሊሆን እንደሚችል ትልቅ መልእክት የሚያስተላልፍ ነው። እንግዲህ ይሄ አሁን በቁጥጥር ስር መዋላቸው የተገለጸው ነገር እንዳለ ነው። በተከታታይ ተገቢው የፍትህ ሂደት ውስጥ አልፎ መቀጣት የሚገባቸው ሰዎች ደግሞ ሲቀጡ የምናይበት ሁኔታ ይኖራል ብዬ አስባለሁ። ያኔ ደግሞ ይሄ ቅድም የገለጹት መልእክት ሁሉ በትክክል የሚረጋገጥበት ይሆናልና የፌዴራል ጠቅላይ አቃቤ ህግ አቶ ብርሃኑ ጸጋዬ ቀሪ ያልተያያዙ ተጠርጣሪዎች መኖራቸውንና ፎቶግራፋቸው ተደራጅቶ ለህዝብ ይፋ እንደሚደረግ በዛሬው መግለጫቸው አስታውቀዋል። ለአሜሪካ ድምፅ ጽዮን Washington DC ወደ የሚቀጥለው ዘገባችን የምናልፈው የኢትዮጵያ የኤርትራ እና ሶማሊያ መሪዎች በጋራ ለቀጠናው ሰላምና ኢኮኖሚ መምከር በአፍሪካ ቀንድ የሚታየውን የሕዝቦች ስደትና ድህነት መረጋጋት ይፈጥራል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። በሶማሊያ በውስጥ ጣልቃ ለመግባትና ለኤርትራ ማዕቀብ ለማስነሳት ጥረት መደረጉ ለቀጠናው ሰላም የእርስ በርስ መደጋገፍን ያሳያል ያሉት ደግሞ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ምሁር ናቸው። ጎንደር ከተማ የተጀመረው የኢትዮጵያ ኤርትራና ሶማሊያ መሪዎች ጉብኝት ባህር ዳር ከተማ ፍጻሜውን አግኝቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የሶማሊያው ፕሬዚዳንት መሀመድ አብዱላሂ ፋርማጆ በአማራ ክልል ቆይታቸው ታሪካዊ ቦታዎችንና የልማት አውታሮችን ጎብኝተዋል። የመሰረተ ልማትንም በጋራ መርቀዋል። ከዚህ ባለፈ ከባለፈው ሁለት ወር ጀምሮ ለምስራቅ አፍሪካ ሰላምና መረጋጋት የሰሩትን ስራ በጋራ ገምግመዋል። የቀጣይ አቅጣጫም አስቀምጠዋል። በዚህ ሁሉ እንቅስቃሴያቸው የህዝቡ አቀባበል ኢትዮጵያዊ ጨዋነት የተሞላበትና በደስታ የታጀበ ነበር። በባህር ዳር ከተማ የንግዱ ማህበረሰብ ባደረገላቸው የራት ግብዣ ኢትዮጵያ አቃፊና ሰብሳቢ መሆኗን የሚያሳይ ስዕል፣ የጉዞ ማስታወሻ የሆናቸው ዘንድ ተበርክቶላቸዋል። ወይዘሮ ፍሬአለም ሽባባው የንግዱ ማህበረሰብ በመወከል መሪዎቹን የተቀበሉ ግለሰብ ናቸው። የሶስቱ መሪዎች በጋራ እዚህ አማራ ክልል መምከር በአፍሪካ ቀንድ የሚታየውን የህዝቦችን ስደትና ድህነት ይቀንሳል ይላሉ። መሪዎቹ በሰላም በፍቅር ተግባብተን ተነጋግረን እንደገና ይህንን ነገር ሰላም ፈጥረን ህዝቦች እንዲገናኙ እናድርግ ማለታቸው ከምንም በላይ ለህዝቡ ነው ጥቅም በተለይ የአፍሪካ ቀንድ ላይ ያለውን ትርምስ ስደት የህፃናትና ሴቶች ስደት በከፍተኛ ደረጃ በአለም ላይ ዜና ሆነን ለብዙ አመት የቆየንበት ጉዳይ ስለሆነ አፍሪካ ላይ ተስፋ እንድንጥል የሚያደርግ አጠቃላይ ይሆናል ዝም ብሎ በግሎባል እንትኑ ላይ ስናየው ለአማራ ክልል ኢንፓርቲኩላር የሚሰጠው ጥቅም ደግሞ በጣም ትልቅ ነው፣ በጣም ትልቅ ነው። በንግድ በቤተሰብ የምንገናኝ ስለሆን በተለይ ኢኮኖሚ ላይ የሚያመጣው ጥቅም እጅግ በጣም ትልቅ ነው የሚሆነው። ስለዚህ ሰው ተስፋ አለ፣ ሁላችንም ተስፋ አለን። መሪዎቹ ይህንን ጥረት እያደረጉ ነው፣ ህዝቡ ደግሞ ትልቅ ጥረት ማድረግ ይጠበቅበታል ብዬ አስባለሁ። ግንኙነታችን እንዳይበላሽ ጥንቃቄዎችን መውሰድ አለብን። ከተነጋገር ከተወያየን የማንፈታቸው ችግሮች እንደሌሉ ታውቆ ሰላማዊ የሆኑ ውይይቶችን መምረጥ አለብን። ሁላችንም ልዩነት ምንም ችግር የለውም የሀሳብ ልዩነቶች ቢኖሩ ግን ቁጭ ብሎ በመነጋገር የሚያምን ህብረተሰብ ያስፈልጋል። ይህን ለማስቀጥል ሌላው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁር የሆኑት አቶ መሀመድ ሰይድ እንደሚሉት መሪዎቹ በአማራ ክልል በጎንደርና ባህር ዳር ከተማ መገኘታቸው ደግሞ ትናንትን ከዛሬ ጋር ያጣመረ ታሪካዊ ክስተት መሆኑንም ይናገራሉ። ኢትዮጵያ ዘመናዊ ሀገር ግንባታ እና ዘመናዊ የሀገረ መንግስት ግንባታ ውስጥ የጎንደር ታሪካዊ አስተዋጽኦ ሰፊና ጋያ ይዘን በዛ መንገድ መረዳት እንችላለን። ሁለተኛው እና መሰረታዊ ፋይዳ የሚመስለኝ ኦሮሞ ህዝብ የነጻነት ጥያቄ ውስጥ ለረዥም ጊዜ የነበረውን በህዝቦች መካከል የመጠራጠር እና የሴራ ፖለቲካ በሚያጠፋ መንገድ በሰፊው ያሉትን የኦሮሞና የአማራ ማህበረሰብ በማሳሰር ደረጃ የወንድማማችነት ጥሪ ያደረገ ማህበረሰብ ነው። ለዚህም በተለይ የኤርትራ አባቡ መሪ አቶ ኢሳያስ ለሚደረገው የነፃነት፣ የፍትህ፣ የእኩልነት ጥያቄ ተገቢውን የሆነ እውቅና ከመስጠት ጋር ሊያያዝ ይችላል። አቶ መሐመድ አክለውም በአፍሪካ ቀንድ አዲስ የእርስ በርስ መተጋገዝ መንፈስንም እያሳየ ነው ይላሉ። ከቀጠናው አንጻር እንግዲህ አንድኛው የሶማሌ ጉዳይ ይሆናል። ከዚህ በፊት በነበረው ሂደት በሶማሌ የውስጥ ፖለቲካ ውስጥ የተለያዩ ዓለም አቀፍ ተዋናኝ ቢኖርም የኢትዮጵያና የኤርትራ እርስ በርስ የመወናጃጀል አንዱ በአንዱ ላይ የጃዝር ጦርነት የሚያደርጉባት ቀጠና ሶማሌ ነበረች። ያ ሂደት ካበቃ በኋላ ምናልባት የዶክተር አብይ መንግስት በኢትዮጵያ ከመጣ በኋላ በሶማሌ ውስጥ ያለውን የፖለቲካ ሂደት ለሶማሌ ሉዓላዊ አንድነትና በውስጥ ጉዳዩ ጣልቃ ያለመግባትን እንደ መርህ ተከትለው አዲስ አቅጣጫ የመከተል ሁለቱም መንግስታቶች ከእጅ አዙር ጦርነት ለመውጣት የመጀመሪያውን ኢኒሽቲቭ የወሰዱበት የፖለቲካ ቁርጠኝነት ያሳዩበት ነው ብዬ አስባለሁ። ሁለተኛው ከዚህ ጋር ተያይዞ ከዚህ በፊት በነበረው የኢትዮጵያ መንግስት የዲፕሎማሲ አሻጥር መሰረት በኤርትራ ላይ እየተጣለ ለረዥም ጊዜ የቆየ የኤርትራን ማህበረሰብ ሰፊ ዋጋ ያስከፈለ ኢኮኖሚ ማዕቀብ ተጥሎባት ቆይቷል። ከዚህ አንጻር ይሄ የኢኮኖሚ ማዕቀብ ፍትሐዊ እንዳልሆነና በቅርብም እንዲነሳላት የኤርትራ፣ የኢትዮጵያና የሶማሊያ መንግስታት በጋራ የተስማሙበትና የአቋም መግለጫ ወጡበት ሂደት አለ። ይሄ የዚህ ፋይዳ ይሄ ቀጠና የምስራቅ አፍሪካ ሰፊ የሆነ የግጭት፣ ያለመግባባትና የሽኩቻ ፖለቲካ የሰፋበት ቀጠና ነው። ይህን ቀጠና የጋራ ኢኮኖሚ ብልጽግና የጋራ የሕዝቦች ውህደት በአጠቃላይ በቀጠና ያለውን የሰላም እና የደህንነት ሁኔታ ወደ አዲስና ወደ የተሻለ ምዕራፍ ያሳድገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ዘጋቢያችን አስቴር ምስጋናው ከባህር ዳር ላደረሰችን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ደግሞ እናልፋለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፈረንሳይ ጉብኝታቸውን አጠናቀው ትናንት እሁድ ዋሽንግተን ገብተዋል። ፕሬዚዳንቱ በፈረንሳይ ቆይታቸው የመጀመሪያው የዓለም ጦርነት በተፈጸመበት አንደኛ መቶኛ ዓመት መታሰቢያ ስነ ስርዓት ላይም ተገኝተዋል። በዚሁ ስነ ስርዓት በነበረው የጦር ማቆም ስምምነት ላይም ከሌሎች ሰባ ያህል ከሚሆኑ የዓለም መሪዎች ጋር መካፈላቸው ታውቋል። ሚስተር ትራምፕ ወዲህ ወደ ዩናይትድ ስቴትስ ከመመለሳቸው ቀደም ብሎ ከፓሪስ ወጣ ብሎ የሚገኘው የአሜሪካውያንን መካምነ መቃብርም እንደጎበኙ ተገልጿል። የቪኦኤዋ ዚላቲካ ሆክ ዘገባ መሰረት የፕሬዚዳንት ትራምፕ ጉብኝት አንድ ውዝግብ ቀስቅሷል። አዲሱ አበበ ይዞታል። ፕሬዚዳንት ትራምፕ በትናንቱ እለት ነበር ወዲህ ወደ ዋሽንግተን ከመብረራቸው አስቀድሞ ከፓሪስ በስተ ምዕራብ የሚገኘውንና ታላቁ ጦርነት በሚባለው ውጊያ የተሰዉትን የአሜሪካውያን ወታደሮች መካነ መቃብር የጎበኙት። እነዚህ ከእብነ በረድ የተሠሩ መስቀሎችና የዳዊት ኮከብ የእያንዳንዱን ታላቅ ተዋጊ ጀግና አሜሪካዊ ሕይወት ነው የሚያመለክቱት። እነዚህ ታላቅ አርበኞች ሕይወታቸውን ለቤተሰብ ክብር፣ ለአገር ክብር፣ ለነጻነት ክብርና ለፈጣሪ ክብር ሰውተዋል። ዝናም፣ በረዶ፣ መርዛማ ጋዝ፣ ጥይትና አዳፍኔ ሳይበግራቸው ለድል አድራጊነት ወደፊት ገፍተው ተሰውተዋል። ከእሁዱ ሥነ ሥርዓት አስቀድሞ ቅዳሜ ዕለት ፕሬዝዳንቱ በሌላ የፓሪስ ክፍል የሚገኘውን ሌላውን የአሜሪካውያን መካነ መቃብር በአየር ምክንያት ባለመጎብኘታቸው ነቀፋ ደርሶባቸዋል። የፈረንሳዋ ፕሬዝዳንት ኢማኑኤል ማክሮን ትናንት እሁድ ከፍተኛ ባለሥልጣናትን አስከትለው በሚሊዮኖች የሚቆጠሩ አርበኞች ያረፉበትን መካነ መቃብር ጎብኝተዋል። ከታላቁ ጦርነት የምንቀስመው ትምህርት በሕዝቦች መካከል ቂም በቀልን ባለማስታወስ፣ የተከፈለውን መሥዋዕትነት ባለመዘንጋት፣ መጻዊውን በማሰብ አስፈላጊ ለሆነው ነገር ግምትና ቦታ መስጠት ነው። ፕሬዚዳንት ትራምፕና የፈረንሳዩ መሪ ማክሮን የመጀመሪያ ቀን ግንኙነት ከተዚህ ቀደሙ ቀዝቀዝ ያለ ነበር። ፕሬዝዳንት ማክሮን ከዚህ ቀደም አውሮፓ ራሷን ከሩሲያ ከቻይና፣ ከዩናይትድ ስቴትስም ቢሆን ለመከላከል የራሷ የሆኑ ወታደር ኃይል ያስፈልጋታል ባሉት ፕሬዝዳንት ትራምፕ ያልተደሰቱ መሆናቸው ተስተውሏል። ትራምፕ ይህን ንግግር ከስድብ የማያንስ ሲሉት የሩሲያውን መሪ ቭላድሚር ፑቲንን ደግሞ ሁኔታው አላስገረማቸውም። የዓለማችንን ሁለት ጽንፍ ያለው አመለካከት ከማስታረቅ አኳያ ይህ አካሄድ በአጠቃላይ እኔ እንደሚመስለኛው አዎንታዊ ነው። እናም ከዚህ አኳያ የእኛ አቋም ከፈረንሳይ ጋር ይመሳሰላል። በኋላ ግን ሁለቱም ትራምፕም ማክሮንም ጠንካራ አውሮፓን በመመስረት ይስማማሉ። ትናንት እሑድ በሲኤንኤን በተላለፈ ቃለ ምልልስ የማክሮን አቋም ግልጽ ተደርጓል። ግልጹን ልንገራችሁና የአውሮፓ ሀገሮች ራሳቸውን ለመከላከል ሲሉ ውድ የአሜሪካና የሌሎች አገሮችን ጦር መሣሪያዎች ለመግዛት ገንዘባቸውን ሲያወጡ ማየት አልፈልግም። በጀታችን ስንጨምር ራሳችንን በራሳችን የማስተዳደር መብታችንን መጨመር በመሆኑ የተፈጥሮ ሉዓላዊነታችንንም እናረጋግጣለን። ትናንት እሁድ ከሰዓት በኋላ የፈረንሳይ ፕሬዚዳንት ወደ ስልሳ የዓለም መሪዎች የተሳተፉበትን የሰላም ጉባኤ ፓሪስ ውስጥ አስተናግደዋል። በሌላ በኩል ምንም እንኳ ኃይለኛ ዝናብ በወቅቱ ቢኖርም፣ በርካታ ቁጥር ያለው ሕዝብ የተቃውሞ ሰልፍ አካሂዷል። The goal of this demonstration is that it should not just be accepted that Macron can invite Trump. የዚህ ሰልፍ ዋና ዓላማ ፕሬዚዳንት ማክሮን ትራምፕን፣ ፑቲንን፣ ወይም የእስራኤሉን ኔታንያሁን ጋብዘው ሳያበቁ ፓሪስ ውስጥ የሰላም ጉባኤ አዘጋጅቻለሁ ማለት እንደማይችሉ ለማሳወቅ ነው። ምክንያቱም የሰላም ጉባኤ ሳይሆን የጦርነት ጉባኤ በመሆኑ። ይህ ሰልፍ በሚካሄድበት ጊዜ ፕሬዚዳንት ትራምፕ ወደ አሜሪካ እየተመለሱ ነበረ።

አድማጮች እንግዲህ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ዳም ብራውን ነው። የስርጭት መሀንዲሷ ዘይነብም አብራን ነበረች። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። can you hear? What do you, you la, do tõenäoliselt on see ka läbirikad .